በአጼ ኃይለ ስላሴና በደርግ ጊዜ የነበሩትን የጤና ፖሊሲዎች በተለይም ከሀገረሰብ ባህላዊ መድኃኒት ጋር እና ከዘመናዊ መድኃኒት ሕክምና ጋር አያይዞ በምን መልኩ ያዩቷል? የጤናው ፖሊሲ መልኩን በምን መልክ እየቀየረና እየተለወጠ መጥቷል ማለት ይቻላል? በኃይለስላሴና በደርግ ጊዜ እንግዲህ እሱ ላይ ነው አሁን ትልቅ ነገር አሁን ምንድን ነው መጀመሪያ ነገር ምንም አማራጭ ብለለብን ጊዜ ፉሊ ማለት ነው ሙሉ ሪ ላይ የምናደርገው ወይም እንትን የምናደርገው በድረሰ መድኃኒት ላይ ነበረ ህዝቡም ሁሉ። ስለዚህ ሌላ አማራጭ ስላልነበረው ያን ያደርግ ነበር። ይሄ እንግዲህ አማራጭ ባለመኖሩ የተፈጠረ ችግር ነው የምትለው አችልም። አማራጭ ባለመኖሩ የተፈጠረ መፍትሄ ነው ብሎ መናገር ምናልባት ሊከብድ ይችላል። ምክንያቱም ከእነሱ በላይ ሊሄድ የሚችል በሽታ አይነት እንደአሁኑ በጣም አስቸጋሪ የሆነና ውስብስብ የሆነ አይነት የበሽታ አይነትም ያልነበርበትም ዘመን ነበር ብሎ መናገር ይቻላል። አሁን የኑሮ ሁኔታ ሲቀየር ዘመናዊነት ሲመጣ የመሳሰሉ ሲመጡ ነገሮች ላይ የተቀያየሩ ውስብስብ እየሆኑ መጥተዋል። ቅድም እንደነገርኩ ዘመናዊ ሕክምና ትኩረቱ እንደዚህ አይነት ነገር እየሆነ ሲመጣ እሱም ውድ እየሆነ ሰው ስኬት ሆንኩ እያለ በመጣ ቁጥር የተጎዳ አካልን በመተካት ላይ ያተኮረ ስራ እየሰራ እየመጣ ስለሄደ ሰዎቻቸው የተጎዳቸውን ነገር ብቻ በማስነቀል እና በማስተካከል የሚኖሩ እየመሰላቸው ገንዘባቸውን ሲያባቅሙ ትመለከታለህ። እኛም ሀገር ያው ውጭ ሀገር ድረስ በብዛት የሚሄዱ አፎርድ የሚያደርጉ ግለሰቦች ዛሬ በብዛት እየወጡ እያየን ነው። የዛን ጊዜ ግን የነበሩ ሁኔታ ግን ብለህ ስትመለከተው በሽታውም ውስን ነው፣ መድኃኒቱም ውስን ነው ይገኛል ማለት በበሽታ ደረጃ ማለት ነው። አይነት ህክምና መስጠት የሚችሉ የሀገር ባህል ሐኪሞቹም አንድም ከማጠራቸው ሁለትም ከመራቃቸው ሶስትም እንደገና ሌላም ተጨማሪዎች አሁንም እነሱም ራሳቸው ወደ ውድነት እየመጡም ስላስቸገረ የመሳሰሉት እየሆነ ሰውም ከእጅ ወደ አፍ እየሆነ ኑሮ ከተማው በሙሉ ስትመለከት በጣም ሲንጎራደድ የሚውለው የአምሮ በሽተኛ በሚያሳዝን ሁኔታ በፐርሰንት መጠራት የሚችል ነው። ስለዚህ እነዚህን አይነት ሁኔታዎችን ላያደገው እንግዲህ ዘመናዊነት መጣ ስንል ነው ዘመናዊ ህክምና መጣ፣ ዘመናዊ ትምህርት ገባ፣ ዘመናዊ አለባበስ መጣ፣ ዘመናዊ መጋገብ ተጀመረ፣ ዘመናዊ መጓጓዣ ተገባ እያልን ስንል ታናቃቸው ይዘናቸው የመጠራቸው ብዙ አይነት ለውጦች አሉ። እነዚያ ለውጦች ደግሞ የራሳቸውን ደግሞ ፊዚዮሎጂክልም ሆነ ሳይኮሎጂክል ለውጦች ይዞ መጥተዋል። ሶሻል እንትኑን ፋብሪኮ የሚቀያይረውታል ተካክተውታል ኔትወርክ ተብለሻሽቷል፣ የመሳሰሉ ስለዚህ እነዚህ አይነት ሁኔታዎች በተፈጠሩበት ጊዜ በሽታ ቦሳቸውን ራሳቸውን ይቀይራሉ፣ ባህሪያቸውን ይቀይራሉ፣ ምሮችን ይቀይራሉ። ስለዚህ ዘመናዊነትን እንደ ምክንያት አድርገን የዘመናዊነት መምጣት ነው ዘመናዊ ትምህርት መግባት ነው ያው እዛ ላይ ያሳይቸዋለሁ ሁ መጽሐፍ ላይ ለማሳየት ሞክር ያለው ዘመናዊነትም እንደ ማስተካከያ አድርጎ የእኛን ሕክምና የአደረሰቡን ሕክምና ዘመናዊ እንዳልሆነ አድርጎ መመልከት በጣም የተሳሳተ እይታ ነው። የሕክምና ዘመናዊ የሚባል የለም። የቋንቋ ዘመናዊ የሚባል የለም። ዓለማየሁ ሞገስ እንደሚከራከሩት የዘመናዊ የሚባል ቋንቋ የማን ነው? ኋላ ኋላቀር የሚባል ቋንቋ የማን ነው? ዘመናዊ የሚባል ሕክምና የትኛው ነው? ኋላቀር የሚባለው ሕክምና የትኛው ነው? ሰውን እስከ እስካዳነ ጊዜ ድረስ ሰው እስከተነጋገርነት ተነጋገርነት ስተግባባበት ጊዜ ድረስ ዘመናዊና አሮጌ የሚባል ነገር የለም። በፈለጉበት ሊንግስቲክ ስታንዳርድ ወስደው እንደዚህ የሚሾልክ ቋንቋ እንደዚህ በእንትናቸው የሚናገሩት ቋንቋ ብሎ ፕሪሚቲቭ ሊሉት የሚችሉት ቋንቋ የለም። ስርዓቶቹ አኳያ ማለት በሁለቱ ስርዓት ውስጥ በተለይ በደርግና በኃይለስላሴ ጊዜ የነበረውን ከፖሊሲ አኳያ እሱ ውስጥ ነው እንግዲህ። በኃይለ ሥላሴ ዘመን የታየው ነገር የዘመናዊ ህክምና መስዋዕት ነው። ስለዚህ ኤሊቱ ምን አደረገ? የዘመናዊ ህክምና ማለት ሁሉን ነገር መፍትሄ ሰጪ ነው የሚል ነገር ውስጥ ገባ። የመፍትሄ መስጠት ጉዳይን ለማድረግ በመንግስት የተደገፈ የመንግስት ኦፊሻል ፖሊሲ እንዲሆን ተደረገ። የመንግስት ኦፊሻል ፖሊሲ ከሆነ በኋላ ወደ ኋላ መመለስ አልተቻለም። ለሀገረሰብ መድኃኒት የተሰጠው ቦታ በጣም ማርጂናላይዝድ ነው ማርጂናላይዝ የሆነ ስለግን በውስጥ ለውስጥ የሚጠቀሙበት የህብረተሰብ ክፍሎች መልካቸውን እየቀየሩ መጡ። ምን ሆነ? ሞኖፖሊው ወደ ገዢዎቹ ሄደ። እነሱ አክሰሱ አላቸው። ሁለቱንም የማማረጥና የማግኘት እድል አላቸው። እንግዲህ ዘመናዊ ህክምና ነገሩ ኦፊሻል የሆነ መንግስታዊ ድጋፉን ከተቀበለ በኋላ እነዚህኞቹ ማርጂናላይዝ የሆኑ ማለት ወደ ዛሬ እየተበፉ መጡ። ነገር ግን ያጠቃቀሙ ሁኔታ እንደነበርኩ በጣም በሚገርም ሁኔታ የደንበኞቹን ቀየረ። ምክንያቱም ይሄኛው የኦፊሴል እንትን ስላልተሰጠው ስትራክቸሩ ይሄን የሚመስል ስላልተባለ በዚህ ዩኒቨርሲቲ መራም ተብሎ ስላልተቀመጠ፣ እንደውም ለህይወት የሚያሰጋ ሁሉ የሚሰሩ ሰዎች ላይ እንደሚወድቁ ክስ ላይ ስለሚወድቁ ያንን ፍርሃት አዋጁ ያንን ስለሚያስቀምጥ አንዲት መስመር ሆና ነገር ግን ያን ሁሉ ተጠቃልላለች እና ማለት በጣም አጭር ሆና አንዲት አንቀጽ ሆና ማለት ነው። ስለዚህ በዛች አንቀጽ ውስጥ ይህንን ነገሮች ማስፋ ስለተቀመጡበት ለመስራት በጣም አዳጋች ሆኖ ነበር ማለት ይቻላል። ማን ይምራው፣ እኛው ተቋም እንትን ያድርገው፣ እንዴት አድርገው ይመረጥ፣ የመሳሰሉት የመሳሰሉት። እንደውም ጭራሽ ወደ ማህበር ማደራጀት የመሳሰሉት ምናምን ካልመጡ እና ራሳቸውን እንትን ካላደረጉ ወስ ነገር ዘመናዊ ክመቱ የግድ በማህበር ማደራጀት አይጠበቅባቸውም። ሰርትፋይድ ነው የሆኑ ናቸው ከትምህርት ቤት የወጣ ካሪኩለም ማለት እንትን አላቸው። ያንን ይዘው ይመጣሉ። እነዚኞቹ የላቸውም። ስለዚህ እናንተም እንደውም ፈቃድ አውጡ የሚል ያው መጽሐፉ ላይ እንደተቀመጠው ላሰንሸር ጆሮ በጣም ረጅም የሆነ የተሰሚ የሆነ አስቸጋሪ የሆነ መንገድ መሄድ ነበረባቸው። ስለዚህ ያንን መንገድም ለመፍታት የተሞከረው በጣም ዘግይቶ ነው። እሱም ደግሞ በመዝማን መሰራት ተጀመረበት የመሳሰሉት የመሳሰሉት እያለ የመንግስታዊ ድጋፉን እያጣ እያጣ እንደውም በደርግ ዘመን ወደ ሁላው እና ወደ ማሳደዱ ነገር ውስጥ ገባ። የፕራይማሪ ሳንስኬር የሚል ስትራቴጂ ተቀብያለሁ በሚል እንትን እነሱ እንደማጥፋት ሙከራ ሲያደርግ የነበረው ደርግ እንደገና ደግሞ ይሁን የገብሌቾን ፈንድና ያመሳሰሉትን ለማግኘት ሲፈልግ ደግሞ እንደገና ደግሞ እነሱን ለማስጠጋት ሞከረ። እሱም ላይ ሰዎች ተለይተው ነው ስጠል በጣሾቹ ጥሩ ናችሁ ሌሎቻችሁ መጽሐፍ ገላጮቹ ግን ትክክል አይደላችሁም። እንደዚህ የምታደርጉት እንትን ጥሩ ነው። እነዚህ በእነሱ መካከል ሆነና እና ከአዋላጅ ና ከዚህ ከአጥንት ወጌሻዎች በስት ጥቂት ሰዎች ወጌሻውም አልተጠጋም። እንደውም እነሱ በስተቀር ስልጠና እንኳ በዛ በበሳይበር የህዝብሔር ስትራቴጂ ውስጥ እንኳ ስልጠና መስጠት የቻለበት ጊዜ አልነበረም። ስለዚህ የባህላዊ ህክምና በኃይለኛ ችግር ውስጥ ወደቀ። ፈታኝ የሆነ በታሪኩ ፈታኝ የሆነ ጊዜ ወደቀ ቢባል በደርግ ዘመን ነበር ማለት ይቻላል። አንዱ የካነሱት ውስጥ ከሃይማኖት አኳያ በተለይም የሙስሊም የሀገረሰብ ባህል መድኃኒት ባለሙያዎችስ እነሱ ገጥሟቸው የነበሩ ተግዳሮቶች ምንድን ናቸው? ያደረጉትስ አስተዋጽኦ እንደምን ይገለጣል? ሀቅ የክርስቲያኑ ማለት ነው። በዚህ በክርስትና ውስጥ እንዳያቸው ሌሎቹ የሀቅ የባህላዊ ሕክምና አዋቂዎች እነሱም እኩል ነው የገጠማቸው ችግር፣ እኩል ነው የተሰቃዩት። ማለት ትምህርቱም አላቸው አሁን እኔ ወደ እነሱ ለማጥናት እንዳልችል ከአረብኛ ቋንቋውን ባለመቻሌና ባለመጽሐፌና ባለመናገሬ። የሚገርም ነገር ከብዙ ባላነሰ የአረቢት ማንስክሪፕትስ በብዛት አሉ። አሁን አይ ኤስ ውስጥ ብትገባ በጣም በብዛት የሜዲካል ማንስክሪፕትስ በብዛት አሉ። እንደውም ብዙዎቹ የዚህ አሁን የምንላቸው አስማታዊ የምትላቸው ነገሮች በአብዛኛው ወደ ጊዜ የተቀዱት እንደሁም ከእሱ ነው እየተባለ ነው የሚሳመነው በያንግ ያለ ጣለ ያን ያለ ሰዎች እንዳስቀምጡት ከሆነ ብዙዎቹ ከዛ ትርጉም ነው። በእርግጥም ደግሞ የእኛን ሀገር ሰዎች ደብተሮች፣ ደግሞ ስጠይቃቸው በአረብኛው ሲፈሩት ስትሰማ ትገረም አለ እና ምን ያህል በጣም የተሳሰረ እንደሆነ በሁለቱ ሃይማኖቶች መካከል ትስስሩ እንዳለ የእውቀት ሽግግር እንዳለ መዋሀፍ እንዳለ በደንብ አድርገህ ታያለህ እና ተመሳሳይ የሆነ የሶፈረ እንደ ታይን እንጂ ተመሳሳይ እንደሆነ ትመለከተዋለህ። ስለዚህ ብዙ ማያስቸግርም እሱ በሙስሊምና ክርስቲያን መካከል ያለው ወንትን በእነሱ ላይ ያሉት ማንስክሪቶች በተለይ በተለይ እዚህ ማዕድናት ላይ እንስሳት ተዋጽኦ ላይ ና ምድር ላይ የሙስሊም እንትኖቹ ማንስክሪቶቹ የበለጠ ጠቃሚዎች ናቸው። እንደውም አንዱን ስተርሊሲንም የሚባለው መቶ ሰባ አምስት የሚሆኑ የዛሬ ስንት አመት በፊት የገቡ ባንስክሪፕቶችን አጥንቶ አንድ መቶ ሰባ አምስት የሚሆኑ ፈልናያንትን ዝርያዎችን ኢትዮጵያ ውስጥ ስማቸው ለመለየት ሞቷል። ሞቷል ከሞተ ቆይቷል። ያሴ ኃይለ ስላሴን ሜዳ ተሸላሚ ነው። ፖሊስ ነው። ያው በዘርያው እንደምታውቀው ሰልሲን የሚባለው ስተፈነስ ሰልስ ይባላል እና ብዙ ሰርቶ ነው ያለፈው። መድበሎቹ ስትመለከት፣ እነማስፌ ስራይን ስትመለከት፣ እሱ ያስቀመጣቸውን እና ሌሎች አስማቶቹ ስትመለከት፣ ሌሎቹን በሙ ስትመለከት ከዚህ ከአረብ ትኑ ጋር በጣም ትስስር እንዳላቸው ትመለከታለህ። ስለዚህ እኛ ሀገር በጣም ብዙ አስተዋጽኦ አድርገዋል። በጣም ብዙ ሕክምና አድርገዋል። አሁንም እያደረጉ ነው። ብዙ ማቃቸውም አሉ። ብዙ ወዳጆችም አሉ። ከእነሱ ጋርም ብዙ ጨዋታ አለሁ እና ይህንን ስራ ሲሰሩ ነበር። አብሮ ታስረው መከራያዩ ሰዎች እንደነበሩ አውቃለሁ። ማንስክሪፕቶቻቸው የተወረሰባቸው ተንገላቱ ሰዎች እንደነበሩ አውቃለሁ። ስለዚህ እኩል ነው ሰጡት የነበረው ደንበኞቻቸው። ሀይማኖት አይለኝ በትልቁ ነገር መያዝ ያለብን ኢትዮጵያ ውስጥ ሐኪሙ ማን ነው ብሎ ሀይማኖትን ጠይቆ መሄድ ሰው እንደሌለ ሁሉ በዘመን አይቱም እና ለዛም እንደዛ ብሎ ነው የሚሄደው። ስለዚህ ይሄንን እገሌ ያውቃል ከተባለ በዚህ ጉዳይ ላይ እንትና ነው ኤክስፐርቱ ከተባለ ዝም ብሎ መሄድና አገልግሎትን መቀበል እንጂ የሀይማኖት ልዩነቶች የሚታዩ ስላልነበረ በኩል ግልጋሎት እንደውም የበለጠም በአንዳንድ ጊዜ በአንዳንድ ፊልድ ላይ የበለጠ ግልጋሎት እንደነበራቸው ማለት ነው። በአሁኑ ወቅት ስ ባለፉት ሀያ አምስት አመታት ስ ያለው የሕክምና ፖሊሲ በተለይ ከዚህ ከሀገረሰብ ባህል አዊ መድኃኒቶች ጋር በተያያዘ መልኩ ምን ደረጃ ላይ ይገኛል? በፖሊሲ አንጻር ያለው አዎንታዊ ወይም አሉታዊው ገጽታዎች ምን ይመስላሉ? እንግዲህ ፖሊሲ ለመቅረጽ ተሞክሯል። የአንዱ መጀመሪያ ፖሊሲ ቀረፃ ላይ ተሳትፌ ነበረ። በአጋጣሚ ጋ ድሉ አጋጥሞ ተሳትፌ ነበረ በዘት ላይ እና በጣም ብዙ የሆኑ ግብአት ለመስጠት ሞክረን ነበር። የሚገርመው ምንድን ነው መሰል ትልቁ ችግር ምንድን ነው? ዘመናዊ ሕክምና ዶሚኒክ በሚያደርግበት ሁኔታ ውስጥ እነዚህን ለማዳመጥ ፈቃደኝነት የላቸውም። አሁን በኋለኛው ምትል ላይ ለመግለጽ ሞክሬያለሁ። ሂስትሮግራፊ ለማስቀመጥ የሞከርኩበት ሙከራ ስላለ እዛ ለማሳየት ሞክራለሁ ብያለሁ። ዘመናዊ ሐኪሞች የሀገራቸውን ሕክምና እንዲማሩ አልተዘወደም፣ ካሪክ ለማቸው ውስጥ አተካተትም። ትንሽ ተካቶላቸው የጥቂት ሳምንታት እንኳ ትምህርት ቢወስዱ ምናልባት አፕሪሺዬሽኑ ይኖራቸው ነበር። አፕሴት የማድረግ እድል በሌለው ማህበረሰብ ውስጥ ይህን ነገር ማራመድ ከባድ ነው። ከእነሱ ጋር ሆኖ ፖሊሲ መቅረጽ በጣም ከባድ ነው። ሞቲቫቸውም ሙሉ በሙሉ የኢትዮጵያ ህዝብ እነሱ የሚያምኑበትን ኢቴሎጂ በለው ይህ ክልምና ማን ነው የዲዝ ኮቪንንትን እንድናምንበት ይፈልጋሉ። ጀርሙን ለታካሚው ለማሳየት ነው የሚቀራቸው። በአይን የማይታየውን ነገር ለሰውዬ ሊያስረዱት የሚሞክሩበት አይነት ሁኔታ ውስጥ ያለ ነው። አስቸጋሪ ትምህርት አስጣጥ ነው ያለን። ከሪኩለማቸው እንደገና መፈተሽ አለበት እያልን የተከታተል ነው። ለነገሩ አሜሪካን ሀገር ይመካል ቴቴቴቴቴቴ የሚባል በእነ ፕሮፌሰር ነጋ ማህሪ አማካኝነት የሚሰራ እንደ እንትን ነበረ ተጀምሮ ነበረ። ለእነሱ ሊሆን በሚያስችል እንትን እነሱ እንዲሆኑ ሊሰጡት የፈለጉት ቦታ ትንሽ ሰጥቻለሁን። የመጀመሪያውና ኢንትሮዳክሽን ሆነ። እንዲያው መንግስት አልፈገር የሚገባ አደለም፣ ካሪኩለም ዝም ብሎ የሚገባ አደለም። ስጠውስ ና ለማንኛውም መሰረታዊ የህዝባቸውን የበሽታ አምጪዎችን እንዴት ነው የሚመለከቷቸው፣ በሽታ ከምን ይመጣል ይላሉ፣ ጤንነት እንዴት ይዛባል ይላሉ። ሊኖሩ የሚችሉትን ነገሮች ሁሉ ሊረዱ በሚችሉበት መንገድ ማስተማር የሚያክሙትን ማህበረሰብ ማወቅ ነው። በሰማንያ በመቶ መጀመሪያ ያንን ከባደረጉ በኋላ ህክምናቸውስ ምን ይመስላል የሚለውን ደግሞ በጥቂቱ ቢያዩ ደግሞ የበለጠ ይጠቅማቸዋል። ሲያክምም እኮ የሚያገኟቸው ብዙ ነገሮች ይኖራሉ። የሚገርሙ የሚገርሙ ነገሮችን ሐኪሞችም ራሳቸው የሆኑ ጓደኞችም ሲያጫውትም የነበረውን ነገር አለ። የሚያምኑባቸው ነገሮች አሉ። ለእነሱ ስውር የሆኑ ተአምር ነውም ይሏቸው ይፈልጋሉ። ግን የሆነው በዚህ ጉዳይ ነው ብዬ ለማስረዳት ሲሞክር ደግሞ ከተቀበሉት ነገር ውጪ ሌላ መጨመር አይፈልጉም። እና ይህንን አይነት እይታ መቀየር አለበት። ይሄ ካልተቀየረ በሁለቱ ህክምና መስኮች መካከል ትብብር ሊፈጠር አይችልም። በሁለቱ ህክምና መስኮች ደግሞ ትብብር ካልፈጠር ይህንን ሰፊ ህዝብ፣ በጣም በብዙ ሚሊዮን የሚቆጠር ህዝብ ይህንን አሁን በጣም ሀይቴክ የሆነውን የሳይንቲፊክ ህክምና አድርሰህለት ኩላሊቱ ሲታመም ኩላሊት እየቀየርክለት ምናምን ብታደርገው ስ ካትካንና እንትን ኤም አር አይ እየሰጠኸው ወይ ምናምን አስቀምጠህለት ልታክመው አችል የሚሆን ነገር ሊታሰብም ሊታለምም አይችል ነገር ነው። ከዚህም ፕሬሚስ ተነስተን ስትመለከተው በሙሉ በዘመናዊ ህክምና ስለጠን ያሉ ሰዎች ናቸው፣ ፖሊሲ የሚያረቁት። ፖሊሲውን ሲያረቁት ነበርን አሳብን ሰጥተናል፣ ሊሆን የሚችለውን ነገር አድርገናል። የእኛን ሀገር ባህል መድኃኒት ታዋቂዎች ላይ ግዴታ ብቻ ነው ሲጥሉባቸው የነበረው። ግዴታ ይጥሉባቸዋል፣ ቁጥጥር ያደረጉባቸዋል፣ መከራ ያሳያቸዋል። የእነሱ መድኃኒት ያልተፈጠነ ነው፣ አስቸጋሪ ነው፣ መጠን የለውም፣ ቅውጥርሰ የለውም ምናምን ምትል ያችው ምናቃት ሊሽ ና ነገሮች አሉ። እነዛን ነገሮች ሲደጋግሙ ነው የምትሰማው። ከዛ ውጭ የሄደ ሌላ እውቀት የለም። ስለዚህ ሊሆን የሚችለው አሁን እኛ የምንለው ሬሌቲቭ እና አብሶሉት የሆነ መጀርመንት አለ ብለን ካልን፣ ሬሌቲቭ በሆነ መጀርመንት እኮ ነው ብዙዎቹ የቻይና የኮሪያ ወይም ሌሎቹ ምስራቅ ሀገሮች እና መጥራት ብዙ መጥራት ስም በጣም ብዙ የሆኑ ሀገሮች የዘመናዊ ሕክምናን ባህላዊ ሕክምና ጋር አዋህዶ አብሮ እኩል የሚሰጡት እኩል ዶክትሬት አብሮ ይሰጣሉ። ሁሉም በራሱ መስክ በኩል ሆስፒታሎቻቸውም ደግሞ በሁሉንም አይነት ሰርቪሶች አብሮ ኦፈር ያደርጋሉ። ይህ እንግዲህ የሀገራቸውን የሕዝባቸውን የሃይማኖታዊ እንትናቸውን የባህላዊ እምነታቸውን እናንት ኮንሲደር ያደረገ እንደገና ደግሞ የሀገራቸውን የሜዲካል ሪሶርስ እንዳይከፋ እንዲቆይ ጠቀሜታውን የተረዱ የተማሩ ሰዎች ስላሏቸው። ስለዚህ እኛ አገር ላይ ግን ግዴታ ቁጥጥር የመድኃኒትና የምናምን ቁጥጥር በሚባል እንትን ውስጥ በማይቀበው መስሪያ ቤት ውስጥ በብሶ ቁጫሉ አሁን አዋጁና ተጣሪ የማታውቀውን ፊልድ ትቆጣጠራለህ እንዴ? ያልተማርከውን ፊልድ ትቆጣጠራለን ያላየኸውን ያላነበብከውን የማትረዳውን ነገር ትቆጣጠራለን ለወደፊት ውስጥ በኢትዮጵያ ውስጥ የሀገር ባህል መድኃኒት የወደፊት ተስፋው ምንድን ነው ብሩህ ጊዜ ነው ወይስ ፈታኝ የሆነ ጊዜ ነው ተደቅነው ያለበት ማለት ይቻላል ኢትዮጵያ በሀገር ባህል መድኃኒት አቅጣጫ ወሬት እያበራ ነው ያሉትን የመድኃኒት ሀብቶቻችንን በሌሎቹ የታሪክ ሀብቶቻችን መመልከት የሚያስፈልገን ሰዓት እንደሆነ አመላካች ነገሮች ያሉ ይመስላል። ተስፋ አልቆረኩም። ነገር ግን ተስፋ የሚያስቆርጠኝ በሌላ ጎኑ ፖሊሱም ወጣ፣ ተጻፈም፣ ተነገረም የተባለው ነገር ወደ ተግባር ሲቀየር አልታየም። እንደውም ጭራሽ ብዙዎቹ ጉዳዮች ወደ ክልል ጉዳዮች ተቀይረዋል። የሚገርም ነገር የጤና ጉዳይ የክልል ጉዳይ ነው። የሚገርመው የባህላዊ መድኃኒት ሕክምና የጤና ጉዳይ የክልል ጉዳይ ነው ማለት ክልል ውስጥ ያለ ማህበር በክልል ሰዎች ማህበር ሪታ፣ እንግዲህ በማህበር ሙያ በቋንቋ ማስፈርት ውስጥ ገብቶ በዛ ተደራጅተው እዛ ውስጥ ነው እየሰሩ ያለች። ስለዚህ በማዕከል ደረጃም ቢሮ የለውም ማለት ይችላል። አስተባባሪም የለ፣ የሚመለከተውም የለ፣ በጤናት ቦታ በፌዴራል ጤናት ቦታ ምስ ውስጥ ይሄ በሌለበት ሁኔታ እንዴት አድርገ ነው የምታስተባብረው? እንዴት አድርገ ነው የሚሰራው? በምን አይነት መንገድ ነው ማግኘት የሚቻለው? በምን አይነት መንገድ ነው ምሁራኑንም ሰውንም አስተባብሮ ሊያሰራ የሚያስችል ሰብረብል የሆነ ሁኔታ ፈጥሮ እንደገና ደግሞ ፖሊሱን እንደገና ሪቫይዝ አድርጎ ተመልክቶ ምርምርም የሚካሄድባቸው ጉዳዮች ምርምር አካሂደው ይሰራሉ የተባሉ ግን በልምድ እየሰሩ ያሉትንም ሁኔታዎች ደግሞ በደባለው መልኩ እንዲሰሩ እያደረጉ መመልከትን ለማድረግ ትንሽ ሁኔታ የሚፈቅድ አይመስልም። ግን ተስፋዬ ምንድን ነው ምናልባት ተቋም እንደኔ አሁን ንስት እያደረግኩ ነው ያለው ታዳማጫ ትችል ብቻ የምንጽሁ የእንትን ድምጽ ሆኗል። የበረሃ የእንትን ድምጽ ሆኗል ሰው በጣም ኃይለኛ ፍላጎት እንዳለው አውቃለሁ። ዘጠና ስምንት በመቶ የዚህ ጉዳይ ተጠቃሚ እንደሆነ አውቃለሁ። የሚገርም ነገር ነው። ሪሶርስ ነው የሚጠፋ ሪሶርስ ነው እየጠፉ ነው። ሰዎች እየሞቱ ነው። አዋቂዎች እየጠፉልን ነው፣ እያለቁብን ነው። የተጻፉትን ነገሮች እንኳ ስታንዳርዳይዝ ማድረግ ይጠይቃሉ። የሚገርም ነገር በጣም ብዙ ስራ አለው ውስጡና ብዙ ውስብስብ ነገሮች አሉት እና እነዛን ቴክኒካል የሆኑ ነገሮች እንኳ ሲፈተን ተንደርዳይ የሆነ የኢትዮጵያ ባህላዊ መድኃኒት መድበል እንኳ አዘጋጅተን ዳታቤዝ ፈጥረን ከዛ በኋላ ተመራማሪው ምኑም በነፃነት መጥቶ ሴሚናርም ምንም ተደርጎበት እንደ ልብ ተዋ አይተን እና አድርገን አሁን ኮሜርሻላይዝ የሚደረግ የሚገባው ኮሜርሻላይዝ ይደረጋል። ዛላደዘን በጥሬውም ሆነ በግማሽ ጥሬ እንትን ፕሮሰስ ተደርጎ መሄድም ሆነ ብጭ ምዛር የሚያምጣ የመሳሰሉ ይደረጉ። በግላቸው የሚያደርጉ ሰዎች እንዳሉ አቃለሁ። ያደረጉ ሰዎች እንዳሉ አቃለሁ። ሪያሊቲ እድሜያቸውን እንትን እያደረጉ የሚበሉ ሰዎች እንዳሉ አቃለሁ። ሀገራችን ሀብቶች እየወሰዱ አሜሪካን ሀገር ከነፋሽ ርጋ ከእናንትን ጋር እያደረጉ የሚወስሉ ሰዎች እንዳሉ አቃለሁ። ግን ይህንን ለሀገር ሀብት እዚሁ ሀገራችን ላይ መቅረትና መስራት ማስችል ሁኔታ ውስጥ ብንፈጥር ምን አይ ቲንክ ብዙ ነገር የሚሰራበት ነገር ያለ ይመስለኛል። የአቅንተትምና ሐኪሞቻችንን ብትመለከት የፈለግከውን ያህል ኦርቶፔዲክስ ብታመጣ የፈለግከውን ያህል ዘመናዊ የአጥንት ስፔሻሊስት ብታመጣ አጠገባቸው የማይደርሱ ሰዎች አይኔ እያየ በአይኔ ስር እየሞቱ ነው። እንግዲህ ኔ ትናቱን ከጀመርኩ ከማስተርስ እንትነ ጀምሬ ከአንዱት አሁን ሀያ አምስት እና ሰላሳ አመት አካባቢ ሊሞልን ሞላ ነው። እንግዲህ ወደዛ ውስጥ እንግዲህ እያለቀ ነው። ሰውን በአይኔ እያየሁ እየሸኘውት ነው። ስለዚህ ሙያው አልተላለፈም። የሚያሳዝነኝ እሱ ነው። ምን ያህል ለራሳችን ቅርስ ምን ያህል ለራሳችን እውቀት እውቀት እንግዲህ ሳይ ለእውቀት እኮ ነው ለራሳችን እውቀት እንኳ ቦታም አንሰጥ ሰዎች እንደሆን አላውቅም፣ ምን እንደጣለብን አላውቅም። መቀየር የሚችልበትን ሁኔታ ግን ማሰብ መጮህ ያስፈልጋል። ይህ ቀላል ቅርስ አይደለም። እኔ የምናገረው እንግ አይደለም ቀላል ቅርስ አይደለም። ስለዚህ የቀላል ቅርስ አለመሆኑን ቅነት ጋር የተያያዘ ነው። የሚጠቀሙበት ሰዎች አሉ። አሁንም ደግሞ አለ የሚጠቀሙበት ሰዎች በብዛት አሉ። ከተጠቃሚም በጣም ደግሞ በጣም ተጠቃሚዎች አሉ። የእነሱ የሆነ እንደፈለጉ ማድረግ የሚችሏቸው ሰዎች አሉ። ስለዚህ በዚህ ሁኔታ ግን መቀጠል የለበትም። ለሀገር ማገልገል በሚችልበት ሁኔታ በትምህርት ካሪኩለም ውስጥ ሊሳ ሊገባ በሚችልበት ሁኔታ ወደ ዘመናዊነት የሚባል ነገር አለ። ያው ፕሮሰስ ሆኖ ወይ ሙስናውን ጠብቆ ወይም እየተደረገ በሚደረግበት ሁኔታ እና ወደ ሆስፒታል ውስጥ ጠግቶ የጥንት ሕክምና ሆነ ሌሎችም ሕክምናዎች አብሮ መስጠት በሚችሉበት ሁኔታ ውስጥ መስራት ከባድ አይደለም፣ ነገር ግን ውድም አይደለም። የሚገርመው ከገንዘብ አንጻር ነገር ግን ትኩረት ሊሰጠው የሚፈልግ መሪም ሲቦታ ላየሁም ተመሪዎቹም በጣም ተመሪዎች ነን ለመናገር ትኩረቱ ኖሮ ነው የምንናገረው። ስለዚህ ለምን እንደሆነ በማይገባ መልኩ ተድበሱ ይችላል፣ ግን አንድ ቀን ትንሣኤ ምናልባት ሲኖር ይሆናል እያልኩ በተስፋ ነው ሀይቀፋ ነገሮችን እያደረግኩ ያለሁት። ዶክተር አሰፋ ባልቻ፣ ኢትዮጵያ ባህላዊ መድኃኒትና ሕክምና የመቶ ዓመት ጉዞ መጽሐፍ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ።